ሁለት ቀን የፈጀው ዘመቻ ሶሎሞን የተደረገው የቀድሞ አማጺ ቡድን ኢህአዴግ አዲስ አበባን ከመቆጣጠሩ ከዕለታት በፊት ነበር። ከዘመቻው በኋላም በሺዎች የሚቆጠሩ ኢትዮጵያውያን የሁዲዎች እስራኤል ገብተዋል። ከ25 ዓመት በኋላ አሁን የኢትዮጵያውያን እስራኤላውያኑ ኑሮ ምን እንደሚመስል እንዲሁም ስኬቶች እንዳጋጠማቸው ፈተናዎች እንዳሉ ቤተ እስራኤላውያኑ ይናገራሉ። ከዘመቻ ሶሎሞን በፊት ወደ እስራኤል የመጡትና በእስራኤል በጋዜጠኝነት ሙያ እየሰሩ የሚገኙት ቤተ እስራኤላዊው አቶ አላዛር ራሚም ወደ እስራኤል ስመጡ የነበራቸው ስሜት አገሪቱ መንፈሳዊና ቅዱስ ቦታ እንደሆነች ያስቡ እንደነበር ይናገራሉ። ይሁን እንጂ እስራኤል ካሰቡት በጣም የተለየች መሆኗንና ከኢትዮጵያ ጋር ስወዳደር ኢትዮጵያ ለምለም የሆነችና ዛፍ የበዛባት መሆኗን ይናገራሉ። ወደ እስራኤል መምጣቴ የሚቆጨኝ ነገር የለም ድል እንጂ የሚሉት አቶ አላዛር በትምህርትም በስራም ጥሩ ደረጃ ላይ ነኝ ይላሉ። ይሁን እንጂ መንገዱ ለቤተ እስራኤላዊያን ቀላል እንዳል እንደሆነ እና ኢ ሰብአዊ ድርጊቶች እንደሚፈጸሙ ይናገራሉ። መንግስት በመሪ ደረጃ ዘረኝነት ባይኖረውም ባህልና ወጉ ልጣጣም እንዳልቻለና እሱም ወደ ግጭት እንዳመራ ይናገራሉ። የኛ የኢትዮጵያ ትሁትነት ያለብን ፈሪሃ እግዚአብሔር ያለብን ጎንበስ ቀና ብለን ሰውን ምናከብርና ምናስተናግድ ሰዎች ነን። ከዚህ አፈጦር የሚያይ ወዲያው ትንሹም ትልቁን ትልቁም ያው ትልቁን እና የዚህ አይነት ባህሪ ግጭት ፈጠረ። በዚያ ምክንያት ቀደም ለምሳሌ ማሳት የሞከርከው የወታደሩ ጉዳይ ወታደር እንግዲህ የእስራኤል ብሔራዊ መከላከያ ሰራዊት የሚያገለግል ወታደር ነው። እንግዲህ እንዲህ መለዮም የለበሰ ነው። ግጭቱ የተፈጠረበት ምክንያት ፖሊሶች በወደች ከተማ መንገድ አጠገብ የሚጠረጠ ተጠርጣሪ ነገር አለ ብለው ሰዎች እንዲያልፉ በዚያ በመንገዱ አግደዋል እና አገድ አድርገዋል። አሁን ከኢትዮጵያ የመጣ ሲዲ ወታደር እኔ ምንም ጠረጠር ሰወር እንደውም መለዮ ለበስኩደኝ ብሎ ከእነሱ ጋር ምን ንግግር ሲጀምር ቢሆንም አችልም አንተ እኮ መለዮ ምትለብስ ነፍስ አለ ሕይወት ያለ ስለሆነ እና ለአደጋ መጋለጥ ነው አትሄድም ሲሉት፣ እኛ ደግሞ ሰን ሰሎ ብለን መቆጣት ባህሪ ያለብን እና ሁኔታ በድግስት ሳይመለከት እና መረዳት ሳይሞክር ለመሄድ ሲሞክር እነሱም ማቆም ሞከሩ። በዚያ ግጭት ተፈጠረ። በዚያ ግጭት ምክንያት የመሰለ ግጭት አስከተለ። በህብረተሰባችን በኩል ቤተ እስራኤላውያን ሴቶች ልጅ እንዳይወልዱ የሚያደርግ መድኃኒት በድብቅ ተሰጥቷቸዋል የሚባለው ጉዳይ እንደሚያበሳጫቸው የሚናገሩት አቶ አልአዛር ዶክተሮቹ ወይም ነርሶቹ ሳይሰጣቸው በፊት ማስረዳት ነበረባቸው ሲሉም አስተያየታቸውን አቅርበዋል። ቤተ እስራኤላውያን ለመቀበል የእስራኤል መንግስት አቁማለች የሚባለው ትክክለኛ መረጃ አይደለም የሚሉት አቶ አልአዛር ጉዳዩ በቅርብ እንደሚያውቁና በቅርብም ለዘገባ እንደሄዱ ይናገራሉ። ኢትዮጵያ የቀሩት ቤተ እስራኤላውያኑ ስራ በቀላሉ እንደማያገኙና ከውጭ ያሉ ዘመዶቻቸው ገንዘብ እንደሚጠብቁም ይናገራሉ። የእስራኤል መንግስት በዚህ ጉዳይ ላይ ያለውን ፖሊሲ ያብራራሉ። አባትየው ይሁዲ ቢሆንም እንግዲህ ለምሳሌ ይሁዲ ሆኖ ክርስቲያን ሴት ካገባ ያልጅ መብት የለውም። ግን ሴቷ ይሁዲ ሆና ክርስቲያን ያገብታ ወልዳ ከሆነ ያልጅ መብት አለው በእናቱ ማለት ነው። እንግዲህ አሁን በአባቱም ይሁን የሚል ውሳኔ ተተላልፎ በዚያ መሰረት ነው ነው ባለፉት ዓመታት የመጡት አሁን ያሉት እዚያ እየተጎዳሉ ያሉት ሰዎች ኑሯቸው በጣም ያሳዝናል መንግስት አንድ ውሳኔውን ይቀይራል አንዳንድ ደግሞ እንደገና ስላለ ጥሩ ውሳኔ በዚህ በእኛ በኩል በመሰቡ በኩልም እነዚህ ሰዎች መምጣት የለባቸውም የሚሉም ሰዎች አሉ በኢትዮጵያ ወዲን ህብረተሰብ በኩል ማለት ነው የሚቃወሙ አሉ እንዴት እነዚህ ሰዎች እኮ ያኔ ጥለውን ሄደዋል እኮ የተሻለ ኑሮ እንኖራለን ብለው ሃይማኖት ጥለው ሄደዋል አሁን እንዴት እኛ ነን ብለው ይመጣሉ እኛ እዚያ በነበረበት ጊዜ ስንት ችግር መከራ አይተን የኖረ ሰዎች እንደኛ ነን ይላሉ የሚሉ ግፊቶችም በመንግስት ላይ እንዳለ ላውቃል እኔ ማቆደዛት ነው። እና መንግስት አሁን ሁኔታው ጨንቆታል። ስለሆነም የመንቀት መብት ያላቸው አሉ። እነሱን እያጣራችሁ በአስቸኳይ ይምጦ አይቸገሩ። ሌላው ደግሞ ማይችል ከሆነ በጉ መሰረት መንቀት ማይችል ከሆነ አስታውቁት። ካሁኑ ከንቱ ተስፋ ይዘው አይቸገሩ። ከዚያ የሚል አሁን አሳው ነው እየቀረባለሁ። በዚህ ጉዳይ ላይ በዶቼ ቬሌ የፌስቡክ ገጽ ውይይት ተደርጎ ነበር። ተሳታፊዎቹ እንደሚሉት ቤተ እስራኤላውያኑ ወደ እስራኤል እንዳይሄዱ በደርግ ጊዜ ተከልክለው እንደነበር እና ከዛ በኋላም መጓዛቸውና በእስራኤል ጥሩ ኑሮ የኖሩ እንደ እንደሚገኙ አስተያየታቸው ሰጥተዋል።